እንግዳችን በአሜሪካ ኦፕታሞሎጂ አካዳሚ ወይም የአሜሪካ የአይን ሕክምና አካዳሚ በጎርጎሮሲያውያኑ ሀያ ሀያ ያልተዘመረላቸው በመባል የተመረጡ ሰው ናቸው። በአዲስ አበባ ዩኒቨርሲቲ የህክምና ኮሌጅ ተባባሪ ፕሮፌሰርና መምህር የሆኑት ዶክተር ትልቅ ሰው ተሾመ በኢትዮጵያ የሬቲና የአይን ቀዶ ጥገና ከዛሬ አስራ አራት አመት በፊት ያስጀመሩ ሰው ናቸው። ከሳቸው ጋር ያደረግኩት ቆይታ ዶክተር ትልቅ ሰው ለዚህ ሽልማት እንዴት እጩ እንደሆኑ ከሚያብራሩበት ይጀምራል። የአሜሪካ አካዳሚ ኦፍ ኦፍታልሞሎጂ አሜሪካ ያለው ትልቁ የአይን ህክምና ማህበር የምንለው ነው። በየአመቱ ልቅ አለም አቀፋዊ ስብሰባ ይደረጋል። እኔም ባለፉት ሰባት ስምንት ዘጠኝ አመታት በተከታታይ በእነዚህ ስብሰባ ላይ መሳተፍ እድሉ ነበረኝ እና በየአመቱ ብዙ ሽልማቶች፣ የተለያዩ አይነት ሽልማቶች ይሰጣል እና አንደኛው የአንሳንኪ ሮስ የሚባለው ነው። ለዛ ለመታጨት ሌሎች የአካዳሚ አባላት ኖሚኔት ያደርጋሉ እኔ በጣም በተሻለ ሁኔታ ብዙ የሰሩ ይኖራሉ ብዬ አስባለሁ። ለሀገራቸው ብዙ ያገለገሉ በአጋጣሚ እንግዲህ የኔ የሰራሁት ስራ እይታ በክቶ ለዚህ ኖሚኔት ተደርግ ያለው። ያው እንግዲህ እኔ በኢትዮጵያ ውስጥ የአይን ሕክምና ውስጥ ሬቲና የሚባለው ሕክምና እሱ ላይ ብዙ አስተዋጽኦ አድርግ ያለው። ሕክምናው ኢትዮጵያ ውስጥ ከአስራ አምስት አስራ ስድስት አስራ ሰባት አመት በፊት እንዲጀመር በተለያየ መልኩ ማለት ነው። አሁን ያለበት ደረጃ እንዲደርስ ካሪያኩት አስተዋጽኦ በዛ ይመስለኛል እንግዲህ የመጣሁት ስሜቱ ምን ምን ነበረ ሲሰሙ? በምን አይነት ሁኔታ ነበረ መመረጡ ነው የሰሙት? እና ምን አይነት ስሜት ተሰማሁት? እንግዲህ ያው ደስ ይላል፣ በጣም ደስ ይላል። አንደኛ አብዛኞቹ ይህ ለሚሰጣቸው ሰዎች በምዕራብ ሀገሮች፣ አውሮፓ፣ አሜሪካ፣ ዚያ አካባቢ የሚሰሩ ናቸው እና ከአፍሪካ ብዙም እንደዚህ አይነት ዕድል አይገኝም። ስለዚህ እንደዚህ ዶሚኒክ መደረጉ ለእኔ ብቻ ሳይሆን ለሌሎች ጓደኞቼ የሚያነቃቃና የምንሰራውን ስራ ሪኮግኒሽን እንዳለው የሚያሳይ ስለሆነ ትልቅ ደስታ ይፈጥራል። ቪትሮሬትናል የተባለ ህክምና ማለት ምን አይነት ህክምና ነው? የተለየ ያደረገውስ ምንድን ነው? ሲጀመር በምሰራበት አዲስ አበባ ዩኒቨርሲቲ የአይን ህክምና ክፍል ያው ምኒልክ ሆስፒታል ላይ ነው ዋናው ዲፓርትመንታችን ያለው። ለብዙ ዘመናት ይሄ ሌላ ሰርጀሪ ባለ ምሳሌ ከስኳር ጋር በተያያዘ አይናቸው ውስጥ ብዙ ጉዳት የሚደርስባቸው አይናቸው ውስጥ በደንብ በማድሬትና በመላቀቅ በተለያየ ምክንያት፣ በአደጋ ምክንያት አይናቸው ውስጥ የተለያየ ጉዳት የሚደርስባቸው ሰዎች አሉና ሬቲና የሚባለው አካል ላይ የሚደርሱት ኦፕሬሽን መታከም ያለበት ሕክምና ምንም አልነበረም ኢትዮጵያ ውስጥ ማለት ነው። አቅሙ የነበራቸው ሰዎች ውጭ ሄደው እንዲታከሙ የቦርድ ሰርቲፊኬት የሚባል ነገር እየተሰጣቸው ወደ ውጭ ሄደ ይታከማሉ። አቅሙ የሌላቸው አይናቸው ውስጥ ደም ደምቶ እኛ በአንጻራዊነት ቀላል የምንለው ሕክምና ማግኘት የማይችሉበት ሁኔታ ነበርና ያንን ኦፕሬሽን ነው የጀመርነው ከአጋሮቻችን ጋር በተሰጠው እኔም በተለያየ ስልጠናዎች እንዳገኝ ተደርጎ እቃዎችም ህክምና መሳሪያዎችን ተሟልተው ቤኔዲክን የጀመር ነው። ከዛም ይህን ስራ መስራት የሚችል የግል ተቋምም አደራጅተናል። ከዛ እኛን ተከትሎ አሁን በተወሰነ ደረጃ በመንግስት ተቋማትም በግልም ይሄ ህክምና አገልግሎት እየተሰጠ ይገኛል እና በእውነቱ ያንን አገልግሎት ለመስጠት እናየው ነበር ችግሩም ሰው እኛ ህክምናውን አቶ የተለያዩ ጎረቤት ሀገሮች፣ ሩቅ ሀገሮች እንዲሄድ ሲደረግ ትንሽ ቁጭት ይፈጥራል እና ከዛ በመነሳት የተሰራ ስራ ነው ውጤታማው ነው ብዬ ማለት ይችላለሁ። እንግዲህ በተወሰነ ደረጃ ወደ ኋላ ደግሞ መለስ ስላድርጎት ከዚህ ቀደም በሌላ የህክምና ዘርፍ ላይ እንደነበሩና ወደ የአይን ህክምና እንደመጡ ነግረውኛል ና እንዴት ወደ አይን ህክምና ሊመጡ ቻሉ? ምን እንዲወዱት አደረጉት ይሄን ዘርፍ? ያው እንግዲህ ከሜዲካል ስኩል እንደወጣ ነው፣ ሁላችንም ያው ጀኔራል ፕራክቲስ ጀኔራል ፕራክቲሽነሮች ሆነን ነው የተወሰነ አመት የምናገለግለው። ከዛ ሮዲያ ወደ ተለያየ ፊልድ እንገባለን ማለት ነው። ይኔ እንኳን ወደ ኦፍስተልሞሎጂ የመግባት ፍላጎት ውሳኔው ቅጽበታዊ ነው ማለት ይቻላል። ብዙም ረጅም ጊዜ ያሰብኩበት ነገር አልነበረም። ሌላ ፊልድ ላይ ነበር ትኩረቴ። ግን በተለያየ ምክንያት ይሄኛውን ፊልድ ልሞክረው የሚል በአጭር ጊዜ የተደረሰ ውሳኔ ነው። ግን አንዴ ከገባሁበት ወዲያ ለደቂቃም ለሰከንድም ቆጭቶኝ ማቅ ውሳኔ ነው ብዬ ነው እስካሁን ድረስ የማምነው። እውነት ነው። ሁሉም አይነት ሕክምና የራሱ የሆነ የስኬትና የመንፈስ እርካታ ያለው ይመስለኛል። የአይን ደግሞ ከዛ የሚለይ ይመስለኛልና እስኪ ስሜቱ እንዴት ነው? አንድ ሰው አይኑን ታሞ ወይ ሊጠፋ ደረጃ ደርሶ መጥቶ አገግሞ ሲያዩት ያለው ስሜት ምንድን ነው? በተለይ መጀመሪያ ጊዜ የነበረውት ስሜት ምን ይመስላል? እስኪ አስታውሰኝ። ገቢ ክሊር የሆኑ የመጀመሪያ ስሜቶች አይኖሩም። ያው ስትገቢ በተማሪነት ጊዜ ከአስተማሪዎች ጋር በግሩፕ ሆኖ አይኑ ማየት የማይችሉ ሰዎች እንዲያዩ ለማድረግ ፕሮሰሱ ውስጥ መሳተፍ ይኖራል። በረዳትነት እንደዚህ እያሉ ከዛ ቀስ በቀስ ራስን ችሎ ወደ መስራት ይመጣል። እና እንዳልሽው የአይን እይታ ብርሃን የተቸገሩ ሰዎች በጣም በጣም ሰዎች ብዙ ፈተና አለው። ሲያዩ የነበሩ ሰዎች ድንገት ወደ አለማየት ሲገቡ ብዙ ነገር የሚደፋፈንባቸው ማየት ማለት ራስን ችሎ መንቀሳቀስ አለ ከዛ ቤተሰብ ማስተዳደር አለ። ስራ መስራት አለ። ብዙ ነገር ነው የሚበለሻሽባቸው እና ኃላፊነቱ በጣም ከባድ ነው እና እነዚህን የተቸገሩ ሰዎች ማየት እንዲችሉ ማድረግ የሚሰጠው ሳቲስፋክሽን በጣም በጣም በጣም ጥልቅ ነው። ግን ደግሞ በአንጻሩ ይሄ ሁልጊዜም አይሳተፍ ጥረቱ ፍላጎቱ ብዙ ጊዜ አስደስታች ውጤት ቢኖረውም አንዳንዴ ደግሞ እንደፈለጉ እነዚህ ሰዎች ከዚህ ችግር ማውጣት የማይቻልበት ሁኔታ አለ። አንዳንድ ጊዜ ያው መንፈስም የሚጎዳበት አለ። እንግዲህ ያው ሕክምና ያው እንደምታውቂው ሁሉ ሰው ማዳን አይቻልም እና ማዳን በምትችይው ትደስተቻለች፣ ማዳን በማትችይው ደግሞ መቆጨት ይኖራል። ይሄን ባረግ ኖሮ ይሄን ባረግ ኖሮ የሚል ነገር ይኖራል። ግን በአብዛኛው ማዳን በተቻለው ሰዎች እነሱ ሲደሰቱ ማየቱ ብዙ ጊዜ ወደፊት ለመግፋት ከፍተኛ ሞራል እና ስንቅ ይሆናል። አሁን ኢትዮጵያ ውስጥ ያለውን የአይን ህክምና ምን አይነት ደረጃ ላይ ነው ያለው ይላሉ። ያው እንግዲህ እንደ አንድ ታዳጊ ሀገር ብዙ የሚያጥሩ ነገሮች ይኖራሉ። ግን ባለፉት አስራ አምስት አመታት በባለሙያዎች ቁጥርም ቢባል በአገልግሎቱም ስፋት ቢባል በአገልግሎቱ ኳሊቲም ደረጃም ቢባል ብዙ ብዙ መፍታት አይቷል። አሁን እንደነገርኩሽ የዛሬ ዛሬ አስራ አምስት አመት ብዙ አይነት የሬቲና ብቻ ሳይሆን ብዙ የተለያዩ አይነት ኦፕሬሽኖች ኢትዮጵያ ውስጥ ስለማይሰሩ ውጭ ሄዶ ኢትዮጵያ ውስጥ ይሄ ህክምና የለም እና ውጭ ሂዱና ታከሙ የሚባለው እንትን በጣም በጣም በጣም ቁጥሩ ቀንሷል። ጠና ፐርሰንት በላይ ቀንሷል። ያው ሰውም እንግዲህ ከኢኮኖሚ አቅም አንጻር የተሻለ ነገር ከመፈለገ አንጻር የተለያየ ውጭ ሀገር ሄዶ መታከም ሁኔታ አለ። ግን አገልግሎቱ በጣም በጣም በተሻለ ሁኔታ እየተሰጠ ይገኛል። ግን ያ ሆኖ የተደራሽነት ችግር አለ። ተቋማት አብዛኞቹ ትልልቅ ከተሞች አካባቢ ነው ያሉት። ሐኪሞቹን በዛው መጠን ትልልቅ ከተማ አካባቢ ነው ያሉት ስለዚህ ራቅ ራቅ ያሉ ክልሎች ላይ ስቲል አይን ህክምና አገልግሎት በፍጹም የማይደርሳቸው አካባቢዎች አሉ እና ህብረተሰቡ የኢትዮጵያ ህዝብ ቁጥር በከፍተኛ ደረጃ እየጨመረ ነው ያለው ያንን በሚመጠን ደረጃ የአይን ህክምና አገልግሎቶች የተለያየ ደረጃ ያላቸው እንግዲህ ፕራይመሪ ኬር ተከንደሪ ኬር ተሪሻሪ ኬር የሚባላል ከቁጥሩ ጋር የሚመጣጠን ደረጃ ላይ ገና በገና አልደረስንም እና ብዙ ስራ ይጠብቀናል ግን አበረታች የሆኑ ለውጦች ባለፉት አመታት ውስጥ አሉ። እጥረቶች ግን እንዳሉ ምንም ጥያቄ የለውም። በጣም አመሰግናለሁ ዶክተር።